ቀደም ሲል በጽኑ መታመማቸው ተነግሮ የነበሩት የእንግሊዟ ንግሥት በተወለዱ በ96 ዓመታቸው የማረፋቸው ዜና የተሰማው ከደቂቃዎች በፊት ነው። ንግሥቲቱ ባለፈው ማክሰኞ አዲስ የተመረጡትን የእንግሊዝ ጠቅላይ ሚኒስትር ሊስ ትሬስን የጠቅላይ ሚኒስትር እንዲሆኑ በይፋ የጠየቁበት ቀን ማግስትም ሙሉን ቀን እረፍት እንዲያደርጉ በሐኪሞች ተነግሯቸው እንደነበር ተዘርዝረዋል። አድማጮች፣ የዚህ ዜና ዝርዝር ወደ ኋላ ላይ ቆየት ብለን እንመለስበታለን። የዩናይት ስቴትሱ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ከኢትዮጵያ መንግሥትና ከህወሓት ባለሥልጣናት ጋር መወያየታቸውን የአገሪቱ የውጭ ጉዳይ መስሪያ ቤት አስታወቀ። ዝርዝሩን ቆየት ብለን እናቀርባለን። ሐሙስ ጳጉሜ 3 2014 ዓ.ም ጤና ይስጥልኝ እንደምን አመሻችሁ ክብራትና ክብራን አድማጮች የምሽቱ አስተናጋጃችሁ አሉላ ከበደ አቀናባሪው ኤልያስ አስማረ የቴክኒክ መሐንዲሱ ኦድሬስ ሪገስ ነው ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን አሁን የሰዓቱን ያለም ዜና ከደረጀ ደስታ ጤና ይስጥልን። አድማጮቻችን እንደምን አመሻችሁ። የምሽቱ ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሰሜን ኢትዮጵያ አዲስ የተቀሰቀሰው ግጭት በትግራይ እጅግ አስፈላጊ የሆነው የእርዳታ አቅርቦት እንዳይገባ አድርጓል ሲል የተባበሩት መንግስታት ድርጅት አስታወቀ። በመንግስት ደጋፊ ኃይሎችና ትግራይ አማጽያን መካከል ሁለት ዓመት ለተጠጋ ጊዜ የተቀሰቀሰው ጦርነት በድጋሚ ማገርሸቱ የሰብአዊ ቀውሱን አባብሷል ሲል የአጃንስ ፍራንስ ፕሬስ ዘገባ አስረድቷል። ባለፈው መጋቢት ወር የእርዳታ እህል የጫኑ ተሽከርካሪዎች ከታሳሶር በኋላ ለመጀመሪያ ጊዜ ወደ ክልሉ ዋና ከተማ መቀሌ እንዲገቡ ያስቻለው የተናጥል ተኩስ አቁም ስምምነት መፍረሱ ዘገባው አመልክተዋል። ባለፈው ነሐሴ አዲስ ከተቀሰቀሰው ግጭት በኋላ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ባወጣው ሪፖርት ግጭቱ ቀድሞውኑ በጎዳቸው ተጋላጮች የነፍስ አድንና ሰብአዊ እርዳታ አቅርቦት ላይ ጉዳት ማስከተሉን የአጃንስ ፍራንስ ፕሬስ ዘገባ አስታውቋል። አድማጮች፣ ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። በአፍሪካ ቀንድና በሳህል አካባቢ የሚታየው መፈናቀል እየተባባሰ እንዲሁም የከባቢ አየር ለውጥና ግጭቶች የሚያሳድሩት ተጽዕኖ እየጨመረ በመምጣቱ በርካቶች የደህንነትና የሰብአዊ እርዳታን ፍለጋ አካባቢያቸውን ጥለው በመሄድ ላይ ናቸው ሲል የመንግስታቱ ድርጅት የስደተኞች ኮሚሽን አስጠነቀቀ። ሊሳ ሽላይን ከጄኔቭ የላከችውን ዘገባ እንግዱ ወልዴ ያቀርበዋል። እንደ ጎርፍና ድርቅ የመሰሉ የተፈጥሮ ክስተቶች በአፍሪካ አህጉር በተደጋጋሚ እየተከሰቱና ጥንካሬያቸውም እያየለ ነው። በሶማሊያ በሶማሊያና በኢትዮጵያ የሚገኙ በሚሊዮን የሚቆጠሩ ሰዎች ለአራት ዓመታት ተደጋግሞ የተከሰተውን ድርቅ ለመቋቋም በቂ ምግብ፣ ውሃ እና ገቢ ለማግኘት አደጋ ከዚሁ እውነታ ጋር ለመጋፈጥም የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንደሚለው የከባቢ አየር ለውጥ የደቀነውን አደጋ ለመቋቋም አዲስ እርዳታ ስልት ቀይሷል። በሶማሊያ የኮሚሽኑ ወኪል የሆኑት መጋት ጊስ እንደሚሉት ሶማሊያ አደገኛ በሆነ ቸነፈር ልትመታ ምንም አልቀራት ተጎጂዎች ያሉበት ለመድረስ ከማህበረሰቡ ዕድሜ ባለጸጎች ጋር ወይም ሌሎች ወኪሎች ጋር ግንኙነት ለመፍጠር የሚያስችሉ አማራጮችን እንመለከታለን። ይህ አንዱ ስልታችን ሲሆን አሁን በተግባር ላይ እየዋለ ያለ ነው። በኢትዮጵያ የስደተኞች ኮሚሽኑ ተወካይ የሆኑት ማማዱ ዳየን ባልደይ እንዳሉት ደግሞ 20 ሚሊዮን ከሚሆኑት ምጽዋት ጠባቂዎች ውስጥ 8 ሚሊዮኑ ለዚህ የበቁት በአካባቢ አየር ለውጥና በግጭቶች ምክንያት ነው። People who የምግብና የውሃ እጥረት በመኖሩ ምክንያት ሰዎች ወትሮውንም ለአደጋ የተጋለጡ ናቸው። የኃይል አቅርቦት ያለበት ለመድረስ ደግሞ ሰዎች በእግር መሄድና ከቦታ ቦታ መዘዋወር ይኖርባቸዋል። ለእኛ ሕይወት የማዳን ጉዳይ ብቻ አይደለም። በእርግጥ ሕይወት የማዳን ጉዳይ ወሳኝና ያን በተመለከተም እርዳታ ማድረግ እንድንችል ድጋፍ እንሻለን። ነገር ግን የተጎጂዎቹን አደጋን ተቋቁሞ የመወጣት አቅም ማሳደግ ያስፈልጋል። ይህም ሁሌም ተመጽዋች ከመሆን የሚያድን ነው። በድርቅ ከተጠቃችው የአፍሪካ ቀንድ በተቃራኒ ቡርኪና ፋሶ በዶፍ ዝናብ እየተጠለቀለቀች ነው። በዓለም ፈጣን የሆነ የህዝብ መፈናቀል በሚታይባት ሀገር ዝናቡ ሌላ ተጨማሪ ችግር አምጥቷል። በቡርኪና ፋሶ የተመድ ስደተኞች ኮሚሽን ተወካይ የሆኑት አብዱራኡፍ ኮንዴ እንዳሉት ታጣቂዎች ባደረሱት ጥቃት አስር በመቶ የሚሆነው ህዝብ ወይም ሁለት ሚሊዮኑ ተፈናቅሏል። ከባድ ዝናቡ ደግሞ ቤቶችንና ንብረቶችን ሲያወድም ተጨማሪ ሰዎች እንዲፈናቀሉ ሆኗል። በእነዚህ ክፍት በሆኑና በርካቶች በሚኖሩባቸው ማዕከላት አንዱ የምናደርገው ነገር ቢኖር የምንሰጣቸው መጠለያ ከአካባቢው የአየር ንብረት ጋር ተስማሚ መሆኑን ማረጋገጥ ነው። አደገኛ የሆነ የከባቢ አየር ለውጥ ያስከተለውን አደጋ ለመቋቋም ለመመከትና መፍትሄ ለመሻት የሚያስፈልገውን የቴክኖሎጂ እርዳታ በመዋለ ነዋይ ለማገዝ የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽኑ የገንዘብ ፈሰስ እንዲደረግለት ጠይቋል። የሱማሊያ ፕሬዝደንት ሐሰን ሼክ መሐሙድ የሞቃዲሾ ከንቲባ ኦማር ፊሊሽን ትናንት በጻፉት ደብዳቤ አባረሩ። ፕሬዝደንቱ እርምጃውን የወሰዱት ባለፈው ወር እስላማዊ ታጣቂዎች ሆቴል ውስጥ የነበሩ 21 ሰዎችን በገደሉባት መቋዲሾ የራሳቸውን ሰው መሾም ስለፈለጉ መሆኑን አሜሪካ ድምፅ ያነጋግራቸው ተንታኞች ተናግረዋል። ፕሬዚደንቱ የሞቃዲሾ ከንቲባና የባናዲር ክፍለ ግዛት ገዢ የሆኑትን ፊሊሽን ከስልጣን ያሰናበቱት ከራሳቸው በቀጥታ በተላለፈ ደብዳቤ መሆኑ ተመልክተዋል። ፕሬዚደንቱ እርምጃውን የወሰዱት ከሀገር ውስጥ ሚኒስቴር በቀረበላቸው ጥያቄ መሆኑን በደብዳቤያቸው አስታውቀዋል። ባሰናበቷቸው ፊሊሽ ምትክም ፕሬዚደንቱ የሱፍ ጃማኤልን በከንቲባነት ሾመዋል። ማዴል በሚል መጠሪያ የሚጠሩት የሱፍ ጃማኤል ፕሬዚደንቱ ስልጣን ላይ በነበሩበት ከ2007 እስከ 2009 ዓ ም ድረስ የመቋዲሾ ከንቲባ እንደነበሩ ተመልክተዋል። ፕሬዚደንቱ ከንቲባውን ስላባረሩበት ምክንያት ዝርዝር ማብራሪያ ባይሰጡም፣ ተንታኞች ግን ፕሬዚደንቱ የሾሙት የራሳቸውን የለውጥና የደህንነት ፖሊሲ የሚቀበል ታማኝ ሰው ነው ማለታቸውን የአሜሪካ ድምፅ የሶማልኛ ክፍል ዘጋቢ ሙሐመድ ዳይሴን ከሞቃዲሾ የላከው ዘገባ ያስረዳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ ዩክሬንን ከወረረች ስድስት ወራት በኋላ ዋሽንግተን ለኪየቭ የምታደርገውን ያልተቋረጠ ድጋፍ የምትቀጥል መሆኑን ለማሳየት አስቀድሞ ባልተገለጸው የጉዞ ፕሮግራማቸው ዛሬ በድንገት ዩክሬን ገብተዋል። ብሊንከን ለዩክሬንና ለወደፊቱ የሩሲያ ወረራ ተጋላጭ ሊሆኑ ይችላሉ ለተባሉ ሌሎች አስራ ስምንት አገሮች ዩናይትድ ስቴትስን የ2 ነጥብ 6 ቢሊዮን ዶላር እርዳታ ይፋ አድርገዋል። የ2 ነጥብ 6 ቢሊዮን ዶላር እርዳታው ከዩናይትድ ስቴትስ መከላከያ ሚኒስቴር ግምጃ ቤት 675 ሚሊዮን ዶላር የሚወጡ ተጨማሪ የጦር መሳሪያዎችን እንደሚያካትት ተመልክተዋል። ከዚህም በተጨማሪ ብሊንከን ለዩክሬንና በአካባቢዋ ላሉ 18 አገሮች አቅም የሚያጠናክር የውጭ አገር ወታደራዊ ኃይልን ፋይናንስ በማድረግ ስር የዩናይትድ ስቴትስ ምክር ቤት የ26 ቢሊዮን ዶላር ኢንቨስትመንት እንዲፈቅድ በውጭ ጉዳይ ሚኒስትር አማካኝነት የሚቀርበውን ጥያቄ ይፋ ያደርጋሉ ተብሏል። በቅርቡ የነፃነት በዓሏን ላከበረችውና የሕዝቧ ትኩረት የሩሲያን ወረራ ለመመከት መልሶ ማጥቃት ላይ ባተኮረበት በዚህ ወቅት ይህ ለዩክሬን በጣም ውጤታማ የሆነ አጋጣሚ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ለአሜሪካ ድምፅ ተናግረዋል። የብሊንከን የዩክሬን ጉብኝት ከተባበሩት መንግስታት ጠቅላላ ጉባኤ በፊት አስቀድሞ የተካሄደ ጉዞ መሆኑ ተገልጸዋል። በታይዋንና በቻይና መካከል ውጥረት አይሎ በቀጠለበት በዚህ ወቅት ሌላ የዩናይትድ ስቴትስ ምክር ቤት አባላት የልዑካን ቡድን ታይዋንን በመጎብኘት ላይ መሆናቸው ተነገረ። ባለፈው ወር የህዝብ ተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ ታይዋንን ከጎበኙ በኋላ ከዩናይትድ ስቴትስ በርካታ ጎብኚዎች ወደ ታይዋን ማምራታቸው ተገልጸዋል። በአፈጉባኤው ጉብኝት የተቆጣችው ቻይና ወታደራዊ ኃይሏን ማሳየት የጀመረች ሲሆን የጦር መርከብና አውሮፕላኖቿን እንዲሁም ድሮኖቿን ሳይቀር በየዕለቱ ወደ ደሴቲቱ ታይዋን በመላክ ስታስፈራራ መቆየቷ ተዘግበዋል። ዛሬ ከዩናይትድ ስቴትስ ልዑካን ጋር የተገናኙት የታይዋን ፕሬዚደንት ሳኢንግ ወን ጉብኝታቸው ከዩናይትድ ስቴትስ ምክር ቤት ለታይዋን ያለውን ጠንካራ ድጋፍ ያሳያል ማለታቸውን የአሶሴትድ ዘገባ አመልክተዋል። የፍሎሪዳው ዴሞክራት ስቴፋኒ መርፊ ከታይዋን ጋር ያለውን የኢኮኖሚ ግንኙነት ማጠናከር ምክር ቤቱ በአሁኑ ወቅት ሊያደርጋቸው ከሚገባቸው በጣም አስፈላጊ ነገሮች አንዱ ነው ብለዋል። በተለይም ከደሴቲቱ አገር ጋር የንግድ ስምምነት እንዲኖር መገፋፋት ያስፈልጋልም ሲሉ አክለዋል። ሕንድና ጃፓን ወታደራዊ ሕብረታቸውን በማጠንከር ተጨማሪ የጋራ ጦር ልምምዶችን እንደሚያደርጉ አስታወቁ። ኒው ደልሂ የመከላከያ ኃይሏን ለማጠንከር የጃፓን ኢንዱስትሪዎች ኢንቨስት እንዲያደርጉ መጋበዟንም ሮይተርስ ዘግበዋል። የህንድ መከላከያ ሚኒስትር ራንጅት ሲንግ ከጃፓኑ አቻቸው ያሱኩዞ ሃማዳ ጋር ቶኪዮ ውስጥ የተነጋገሩ ሲሆን ከውጭ ጉዳይ ሚኒስትሮቻቸው ጋር በሚደረገው የጋራ ውይይትም ላይ ይሳተፋሉ ተብሏል። ህንድ ልክ ጃፓን እንደምታደርገው ሁሉ ጎረቤቷ ቻይናን ጨምሮ ያለውን ወታደራዊ ስጋት ለመከላከል የራሷን ጦር ማጠናከር መያዟ በዘገባው ተመልክተዋል። ሁለቱ አገሮች ከአውስትራሊያና ዩናይትድ ስቴትስ ጋር አራቱ ቡድኖች ወይም ዘኳድ ግሮፕ ተብለው የሚታወቀው የአራት አገሮች ስብስብ አባል ናቸው። ደቡብ ኮሪያ በእርስ በርሱ የኮሪያ ጦርነት ሳቢያ የተቆራረጡ ቤተሰቦችን መልሶ ለማገናኘት የተጀመረውን ንግግር ከሰሜን ኮሪያ ጋር እንደገና ለመቀጠል ዛሬ ጥሪዋን አቅርባለች። ጥሪው የቀረበው በሰሜን ኮሪያ የኒውክለር ጦር መሳሪያ ሙከራ የተነሳ በሁለቱ አገሮች መካከል የቆየ አለመግባባትና ውጥረት በሰፈነበት ሁኔታ ውስጥ መሆኑ ተመልክቷል። የደቡብ ኮሪያው የውህደት ሚኒስትር ካውን ዮንገስ ዛሬ የደቡብ ኮሪያ መንግስት ጥያቄውን ለሰሜን ኮሪያ በይፋ ያቀርባል ካሉ በኋላ ኃላፊነት የሚሰማቸው ሁለቱ የኮሪያ ባለስልጣናት ፊት ለፊት ግልጽ ውይይት ያደርጋሉ ብለው ተስፋ እንደሚያደርጉ ተናግረዋል። ሁለቱ ኮሪያዎች በጦርነት የተነጣጠሉ ቤተሰቦችን አልፎ አልፎ ለአጭር ጊዜም እንዲገናኙ መፍቀድ ጀምሮ የነበረ ቢሆንም ከ2010 ዓ ም ወዲህ ግን መቋረጡ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ድርጅ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የተከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ሐሙስ ጳጉሜ 3 2014 ነው። እንኳን አደረሳችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅ ይታየ፣ የዌብና ማኅበራዊ መ መገናኛ ቅንብሮች አሰናጃችን አባየው ገበያው ናት። ጆ ጌል ነው የቀጥታ ስርጭትና ምስል ድምፅ አቀናባሪያችን። አድማጮች ወደ ዕለቱ አቢርስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናሰማችሁ። ሶ ውሃን ለመፈለግ የተለያዩ መንገዶች አሉ። እኔ አሁን ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከመሰራው ነገር አንዱ ይህን ውሃን ፈልጎ የሚያገኝ በጣም ውሃ ስለት በጣም የተለያየ ፎርም ሊሆን ይችላል። አንተ በተቀመጥክበት ስቱዲዮ ውስጥ በጣም ጥቃቅን በአይን የማይታዩ የውሃ ሞለኪሎች አሉ። እነሱን ሁላ የሚያይ ሳሪያ ነው። በሁለተኛው አጋማሽ በሳይንስ ክፍለ ጊዜ ከሚጠብቃችሁ ቅንብር የተወሰደ ነው። አሁን ወደ ዕለቱ አቢይ ርዕስ ከማለፋችን አስቀድመን አንድ ዝግጅት እናቀርባለን። እየተሰናዳ ያለው የዕለቱ አቢይ ርዕስ የዩናይትድ ስቴትሱ የአፍሪካ ቀንድ ልዑክ ማይክ ሀመር ከኢትዮጵያ መንግስት እና ከህወሀት ባለስልጣናት ጋር መወያየታቸውን የአገሪቱ የውጭ ጉዳይ መስሪያ ቤት ያስታወቀበትን ጨምሮ የሰሞኑን በኢትዮጵያ ያለውን ግጭት ወይም ጦርነት አስመልክቶ ዝርዝር ዘገባ ያቀርባል። ኢትዮጵያ ለኬንያ በህዳር ወር ኃይል ማቅረብ ልትጀምር ነው ይላል ተከታዩ ዘገባ። የኢትዮጵያ በመጪው ህዳር ወር ለኬንያ የኤሌክትሪክ ኃይል ማቅረብ እንደምትጀምር የተገለጸው ከኬንያ ጋር ከ200 እስከ 400 ሜጋዋት የሚደርስ ኃይል ለማቅረብ በተደረሰው ስምምነት በመጪው ኅዳር ወር ስራውን እንደሚጀምር የተቋሙ ኮሚኒኬሽን ዲሬክተር አቶ ሞገስ መኮንን ለአሜሪካ ድምፅ ገልጠዋል ኢትዮጵያ ለጎረቤት አገሮች ከምትልከው የኤሌክትሪክ ኃይል ሽያጭ የሚገኘው ገቢ በዚህ ዓመት 954 ሚሊዮን ዶላር መድረሱንም ተናግረዋል። ከዘርፉ በሚገኘው ገቢ አገሪቱ ያለባትን የወጪ ጉድለት ለማስተካከል እንደሚያገዝ አንድ የኢኮኖሚ ባለሙያም አክለው አስረድተዋል። እርምጃው ኢትዮጵያን በቀጠናው ፖለቲካዊ ተጽዕኖ ለመፍጠርም ያስችላታል የተባለው ባለሙያው ዶክተር አደም ፈቶ እንደተናገሩት ገብረ ሚካኤል ገብረ መድን ነው ዝርዝሩን የያዘው። ከአፍሪካ ልማት ባንክ በተገኘ ከአንድ ቢሊዮን ዶላር በላይ ብድር ሲከናወን የቆየው የኢትዮ ኬንያ የኃይል ማስተላለፊያ መስመር ዝርጋታ እንደተጠናቀቀ የተናገሩት የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮነን ኃይል የማስተላለፍ ሙከራ እንደተጀመረም ለአሜሪካ ድምፅ ገልጸዋል። በመጪው ህዳር ወር 2015 ዓ ም ለኬንያ የኤሌክትሪክ ኃይል መላክ እንደሚጀመርም ተናግረዋል። ህዳር ላይ ይጀመራል ብለን ነው እቅድ የያዝነው። በእነሱም በኩል እቅድ የተያዘ ያ ነው ስምምነት ላይ የሰፈረ ምን ያህል ሜጋዋት ይፈልጋሉ የሚለው አሃዝ አለ። ስለዚህ ያን መጠን መውሰድ ግዴታቸው ነው፣ እኛ ደግሞ ያንን መጠን ማቅረብ ግዴታችን ነው። ስለዚህ አሁን ህዳር ላይ ይጀመራል ማለት ነው 2015። የኃይል ሽያጩ ደረጃ በደረጃ እንደሚከናወንና የኃይል መጠኑም ከሁለት መቶ እስከ አራት መቶ ሜጋዋት እንደሚደርስ አቶ ሞገስ ይናገራሉ። ስምምነቱ በፌዝ በፌዝ ተግባራዊ የሚሆን ነው። የመጀመሪያዎቹ ሶስት ዓመታት ላይ ለምሳሌ ፒካወር ላይ ሁለት መቶ ሜጋዋት ይወስዳሉ። ኦፍ ፒካወር ወይም ከፒካወር ውጭ በሆኑ ሰዓታት ላይ ስልሳ አምስት ሜጋዋት ይወስዳሉ። በቀጣዮቹ ሶስት ዓመታት ደግሞ ፒካወር ላይ እስከ አራት መቶ ሜጋዋት ይወስዳሉ። ከፒካወር ውጭ በሆኑ ሰዓታት እስከ መቶ ሜጋዋት ድረስ ይወስዳሉ። ከሰባተኛው ዓመት በኋላ የሚኖረው በሁሉም ሰዓታት በፒካወርም ከፒካወር ውጭ በሆኑ ሰዓታትም ጭምር አራት መቶ ሜጋዋት ይወስዳሉ ተብሎ ነው ስምምነት ላይ የደረስ ነው ስለዚህ በሁለት መቶ ሜጋዋት ጀምሮ እስከ አራት መቶ ሜጋዋት ድረስ የሚደርስ ስምምነት ነው ያለን ኢትዮጵያ ለጅቡቲ ኃይል ማቅረብ የጀመረችው ከዛሬ አስራ አንድ ዓመታት በፊት እንደነበር አስታውሰው ብዙም ሳትቆይ ለሱዳንም መሸጥ መጀመሯን ገልጸዋል። ወደ ውጭ የሚላከው ኃይል ኢትዮጵያ ከምታመነጨው ከአስር ከመቶ እንደማይበልጥም ተናግረዋል ከኃይል ሽያጭ የሚገኘው ገቢ በየዓመቱ እያደገ እንደሆነ ያስረዱት አቶ ሞገስ ገቢው በዚህ ዓመት 95.4 ሚሊዮን ዶላር መድረሱን አመልክቷል። 2012 ወደ 66.4 ሚሊዮን የአሜሪካን ዶላር ነው። 2013 90.5 ነው። ዘንድሮ በተጠናቀቀው በጀት ዓመት ደግሞ 2014 95.4 ሚሊዮን የአሜሪካን ዶላር ነው። ዘርፉን ስናየው እያደገ የመጣ ነው። ቀደም ሲል እንዳልኩት ኬንያ ኤክስፖርት ማድረግ እንጀምራለን። ስለዚህ ወደ ኬንያ የምናደርገው ኤክስፖርት ተጨማሪ ምናልባት አሁን ኤክስፖርት ከምናደርግባቸው ሀገራት ጋር ተቀራራቢ የሆነ የውጭ ምንዛሪ ማስገባት እንችላለን። በአጠቃላይ 2015 በጀት ዓመት ላይ 140 ሚሊዮን የአሜሪካን ዶላር በላይ ገቢ እናስገባለን የሚል እቅድ ተይዟል። ኢትዮጵያ የኤሌክትሪክ ኃይልን በመሸጥ የምታገኘው የውጭ ምንዛሪ ያለባትን የውጭ ንግድ ጉድለት ለማስተካከል እንደሚያግዝ ለአሜሪካ ድምጽ የተናገሩት ደግሞ የኢኮኖሚ ባለሙያ የሆኑት ዶክተር አደም ፈቶ ናቸው። የኢትዮጵያን ማክሮ ኢኮኖሚ ስናይ ማክሮ ኢኮኖሚክ ኢምባላንስ የምንለው በስፋት የተንሰራፋ ሁኔታ ነው። ያ ማለት ምንድን ነው? የአጠቃላይ የባላንስ ኦፍ ፔመንት የአጠቃላይ የውጭና ገቢ ንግድ ክፍያዎች መዛባት አለ። እንዲሁም ደግሞ የውጭ ምንዛሬ ክምችታችን በጣም አነስተኛ ነው። ኤሌክትሪክ ኃይልን ወደ ወደ ጎረቤት ሀገሮች ኤክስፖርት አድርጎ ገቢ ማግኘቱ እንግዲህ ቅድም የጠቀስናቸውን ይሄ ማክሮ ኢኮኖሚክ መዛባት የተመናመነውን የውጭ ሀገር ገንዘብ ክምችት ጨምሮ በጎ የሆነ አስተዋጽኦ ይኖሯል ማለት ነው። በወጪ ንግድና በገቢ ንግዳችን ውስጥ በጣም ያለመመጣጠን አለ። አንዱ ጉድለት እሱ ነው። ያለመመጣጠን የምንለው ማለት ነው። ኢምፖርት እናደርጋለን ብዙ ማሽኖች ሊሆን ይችላሉ፣ በጣም ትላልቅ ዋጋ ያላቸው እቃዎች። ኤክስፖርት የምናደርገው ግን ብዙ ጊዜ ፕሮሰስ ያልተደረገ ወይም ደግሞ እንደዚህ አይነት የግብርና ምርቶችም ስለሆነ፣ ኤሌክትሪክን ምናልባት አገልግሎት ሰርፍ ውስጥ የሚመደብ ነው። ያንን ነገር እንደ አንድ ኤክስፖርት አማራጭ እያደገ መምጣቱ የሚበረታታ ነገር ነው። የምስራቅ አፍሪካ ሀገራት ከኢትዮጵያ የኤሌክትሪክ ኃይል የመግዛት ፍላጎታቸው እየጨመረ ነው ያሉት አቶ ሞገስ በዓመት ከ13 እስከ 15 ከመቶ እያደገ ያለውን የሀገር ውስጥ ፍላጎት ለማሟላትና የሀገራቱንም ጥያቄ ለመመለስ እንዲቻል አሁን ያለውን 5200 ሜጋዋት የማመንጨት አቅም ወደ 170 ሜጋዋት ለማሳደግ እየተሰራ እንደሆነ አመልክቷል። ኢትዮጵያ በዘርፉ ያላትን አቅም በአግባቡ በመጠቀም በቀጣናው እያደገ ያለውን የኤሌክትሪክ ኃይል ፍላጎት ማሟላት ብትችል ከኢኮኖሚያዊ ጥቅም ባሻገር ፖለቲካዊ ተጽዕኖ ለመፍጠርም እንደሚያስችላት ዶክተር አደም ፈቶ ይገልጻሉ። ከጎረቤት ጋር ያለን ግንኙነት እንዲዳብር ያደርጋል። እንግዲህ ሱዳንም፣ ጅቡቲም ኬንያም ሊሆን ይችላል። በቀጠናው ያላት ተሰሚነት ማሳደግ እንደሚችል ነው የሚያሳየው። ይሄ ፖቴንሻል የሚያድግ ከሆነ የኢትዮጵያን በቀጠናውም ላይ ሊሆን ይችላል በዓለም ላይ ያላትም ተጽዕኖ እጅግ በጣም የሚያሳድግ ነው የፖለቲካል ተሰሚነቷንም በመጨመር እንደዚህ አይነት ጥቅሞችንም ልታገኝ የምችልበት ሁኔታ ነው ያለው። በቀጠናው ያለው የኃይል ፍላጎት እያደገ ቢሆንም ከሀገር ውስጥ የሚሰማ ትችት አለ። ኢትዮጵያ የራስዋን የኃይል ፍላጎት ሳታሟላ እንዴት ወደ ውጭ ትልካለች? የሚል ጥያቄም በተደጋጋሚ ሲነሳ ቆይተዋል። አቶ ሞገስ መኮንን ለዚህ ምላሽ አልናቸው። የእኛ አሁን ፒካ ወር ተጠቃሚዎችን ስናየው የተወሰነ ሰዓት ላይ ብቻ ነው ኤሌክትሪክ አጠቃቀማችን ለምሳሌ ምሽት ላይ ብናይ የቤት ውስጥ ተጠቃሚዎች ፍጆታ ከ12 ሰዓት ጀምሮ እያደበ ይመጣል። ወደ አራት ሰዓት አካባቢ ደግሞ እየቀነሰ ብዙ ተጠቃሚ የሚጠቀማቸውን የኤሌክትሪክ ቁሶች እያጠፋ የሚተኛበት ሰዓት ነው። ስለዚህ የፒካወራችን ይቀንሳል። ፒካወር ማለት አብዛኛው ተጠቃሚ የኤሌክትሪክ አጠቃቀም ፍላጎቱ የሚጨምርበት ሰዓት ነው። እነሱ ደግሞ ሌሊቱን ሙሉ ይፈልጋሉ። ስለዚህ ወደነሱ ኤክስፖርት ማድረግ እየጨመረ የሚሄደው በእኛ ተጠቃሚ ፍላጎት እየቀነሰ ሲሄድ ነው። በድርቅ ምክንያት የግድቦች የውሃ መጠን ሲቀንስ በሀገር ውስጥ የኃይል እጥረት ያጋጥማል የሚሉት አቶ ሞገስ፣ እንደዛ ሲሆን ወደ ውጭ የሚላከው የኤሌክትሪክ ኃይልም እንደሚቀንስ አሊያም እንደሚቋረጥ ገልጿል። በዚህ ምክንያት ከዚህ በፊት ለሱዳን የሚላከው ኃይል ለተወሰነ ጊዜ ተቋርጦ እንደነበረ ተናግረዋል። ይህ ደግሞ የስምምነታቸው አካል እንደሆነም ጠቅሰዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። መድህን አመሰግናለሁ ገብረ ሚካኤል። አድማጮች፣ የዕለቱ አቢይ ርዕስ ደርሶናል። የዩናይት ስቴትስ የአፍሪቃ ልዑክ ልዩ ልዑክ ማይክ ሃመር ከኢትዮጵያ መንግስትና ከህወሓት ባለሥልጣናት ጋር መወያየታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። ባለፈው ሰኞ ኢትዮጵያ የገቡት ማይክ ሀመር ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንደዚሁም ከጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ጋር ጦርነቱ በአስቸኳይ መቆም እንዳለበትና በአፍሪቃ ህብረት መሪነት ወደ ሰላም ድርድር ማምራት እንደሚያስፈልግ መወያየታቸውን ነው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ያስታወቀው። ለህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ተመሳሳይ መልእክት ማስተላለፋቸውን አመልክቷል ዘገባው። ይህ በእንዲህ እንዳለ የሰሜን ኢትዮጵያው ግጭት ለችግር በተጋለጡ ሰዎች ላይና በሰብአዊ እርዳታ አቅርቦት ላይ ተጽዕኖ እያሳደረ መሆኑን የተባበሩት መንግስታት ድርጅት አመልክቷል። ወደ ትግራይ ክልል በየብስም ሆነ በአየር የሚደረገው የሰብአዊ ድጋፍ አቅርቦት መቋረጡን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ አመልክቷል። በሌላ በኩል የኤርትራ ጦር ወደ ጦርነቱ ገብተዋል በሚል የሚወጡ መረጃዎችን አስመልክቶ አስተያየት የሰጡት በብሪታንያ የኢትዮጵያ አምባሳደር ተፈሪ መለሰ ድንበሩን የተቆጣጠረው የህወሓት ኃይል በመሆኑ በአሁኑ ጊዜ ከኤርትራ ጋር በድንበር ላይ ለሚፈጠረው ነገር ተጠያቂ አይደለንም ማለታቸው ተዘግበዋል። ኤርትራ በተለያዩ ግንባሮች በትግራይ ክልል ላይ ጥቃት እየፈጸመች ነው በሚል ህወሓት መክሰሱም ይታወቃል። ከኤርትራ በኩል ግን ለዚህ ክስ እስካሁን ቀጥተኛ ምላሽ አልተሰጠም። ለዝርዝሩ ኬኔዲ አባተ ዳግም የተቀሰቀሰው ጦርነት እንዲቆምና የሰላም ንግግሮች እንዲጀመሩ ግፊት ለማድረግ ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኳን ማይካመርን ወደ ኢትዮጵያ መላኳ ይታወቃል። ልዩ ልኡኩ ኢትዮጵያ የገቡት ባለፈው ሰኞ ነሐሴ 30 መሆኑን የገለጸው የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ሰኞና ማክሰኞ ዕለት በአዲስ አበባ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ከጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ጋር ተገናኝተው መነጋገራቸውን አስታውቋል ማይካመር ኢትዮጵያ ባለስልጣናት ጋር በነበራቸው ቆይታ ጦርነቱ በአስቸኳይ መቆም እንዳለበትና በአፍሪካ ሕብረት መሪነት ወደ ሰላም ድርድር ማምራት እንደሚያስፈልግ ተወያይተዋል ሲሉ የውጭ ጉዳይ መስሪያ ቤቱ ምክትል ዋና ቃል አቀባይ ቬዳንት ፓቴል ትናንት በሰጡት መግለጫ ላይ ተናግረዋል። ልዩ ልዑኩ ሀመር ለህወሓት ሊቀ መንበር ዶክተር ደብረጽዮን ገብረ ሚካኤልም ተመሳሳይ መልእክት አስተላልፈዋል ያሉት ምክትል ቃል አቀባዩ ከዶክተር ደብረጽዮን ጋር በምን መንገድ እንደተገናኙ ግን አልጠቀሱም። እየተካሄደ ባለው ዲፕሎማሲያዊ ጥረት በመጪዎቹ ቀናት ቀናት ውስጥ የአፍሪካ ጉዳዮች ረዳት ጸሐፊ ሞሊፊ ልዩ ልዑኩ ማይክ ሀመር እና ሌሎች የአሜሪካ ዲፕሎማቶች ከአፍሪካ ህብረት እንዲሁም ከቀጣናው ቁልፍ ተዋናዮች ማለትም ከተመድ፣ ከአውሮፓ ህብረትና ከብሪታንያ ልዑካን ጋር እንደሚመካከሩም ነው ምክትል ዋና ቃል አቀባይ ፓቴል ያብራሩት። አክለውም አላማችን የኢትዮጵያ መንግስትና ህወሀት ወታደራዊ ግጭት በአስቸኳይ እንዲያቆሙና ኤርትራ ወደ ድንበሯ እንድትወጣ ግፊት ለማድረግ ዲፕሎማሲያዊ ጥረት ማድረግ ነው ብለዋል። ለዚህ ግጭት ምንም አይነት ወታደራዊ ሀገራዊ መፍትሄ የለም ያሉት ፓቴል ብቸኛው መፍትሄ ሁሉም ወገኖች የሰላም ድርድር ማካሄዳቸው ብቻ እንደሆነም አመልክተዋል። ዩናይትድ ስቴትስ ለኢትዮጵያ አንድነት፣ ሉዓላዊነትና የግዛት አንድነት ቁርጠኛ አቋም እንዳላትም አስታውሰዋል። የዩናይትድ ስቴትስ ልዩ ልዑክ ማይክ ሀመር ወደ ኢትዮጵያ ስለመምጣታቸውም ይሁን ከሚመለከታቸው ባለስልጣናት ጋር ስለመወያየታቸው ከፌዴራል መንግስትና ከህወሀት ወገን ግን እስካሁን የተባለ ነገር የለም። ይህ በእንዲህ እንዳለ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በሰጠው መግለጫ እንዳለው በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት ተጋላጭ በሆኑ የህብረተሰብ ክፍሎች ላይ እንዲሁም የሰብአዊ እርዳታ አቅርቦት ላይ ተጽዕኖ ማሳደሩን ቀጥሏል። በትግራይና በአፋር ክልሎች አንዳንድ አካባቢዎች በአስር ሺዎች የሚቆጠሩ ዜጎች ከቀያቸው እየተፈናቀሉ እንደሚገኙም ገልጿል። ለትግራይ ክልል በየብስና በአየር የሚደረገው የሰብአዊ እርዳታ አቅርቦት መቋረጡንም ነው ኦቻ የገለጸው። ከነሐሴ 17 ጀምሮ ወደ ትግራይ ክልል ምንም አይነት የሰብአዊ ጭነት ተሽከርካሪ እንቅስቃሴ አልተደረገም ያለው ኦቻ በመሆኑም ለግብርና ወቅት የሚያስፈልገውን ተጨማሪ ማዳበሪያ የመሳሰሉ የሰብአዊ አቅርቦቶችን ማድረስ እንዳልተቻለ ነው ያመለከተው። ሆኖም እስካሁን በትግራይ 11 ሺ ቶን ማዳበሪያ መሰራጨቱን ገልጾ ነገር ግን ቢያንስ 8 ሺ ቶን ተጨማሪ ማዳበሪያ ለማስገባት ታቅዶ እንደነበር ጠቁሟል። እንደ ውቻ ገለጻ ከሆነ ለሰብአዊ አገልግሎት በሳምንት ሁለት ጊዜ በአዲስ አበባና መቀሌ መካከል ይደረግ የነበረው የተባበሩት መንግሥታት ድርጅት የአየር በረራም ከነሐሴ 19 ጀምሮ ተቋርጧል። በትግራይ ክልል ያለ ያለውን ማዳበሪያና ሌሎች እርዳታዎችን ግን ማከፋፈላችንን ቀጥለናል ብሏል ኦቻ በመግለጫው። በሌላ በኩል የተለያዩ ቀውሶችን እያስከተለ ለቀጠለው የሰሜን ኢትዮጵያው ጦርነት መቀስቀስና መስፋፋት የኢትዮጵያ መንግስትና ህወሀት አሁንም ድረስ መወነጃጀላቸውን ቀጥለዋል። በተጨማሪም የኤርትራ ጦር በተለያዩ አቅጣጫዎች ጥቃት ከፍቷል በሚል ህወሀት ከሷል። የህወሀት ቃል አቀባይ አቶ ጌታቸው ረዳ ትናንት ጳጉሜ ሁለት በትዊተር ገጻቸው ባቀረቡት ክስ የኤርትራ ጦር በራማ ጾርና፣ ዛላንበሳ እና ዳሎል አምባሮች ጥቃት እየፈጸመ እንደሚገኝ መግለጻቸው ይታወቃል። ለህወሀት ክስ እስካሁን ከኤርትራ በኩል ቀጥተኛ ምላሽ ባይሰጥም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ በኤርትራ የስርዓት ለውጥ የማምጣት እቅድ አለው በማለት በህወሀት ላይ ክስ አቅርበዋል። ኤርትራ ወደ ጦርነቱ ገብታለች በሚል የሚቀርበውን ክስ በተመለከተ አስተያየት የሰጡት በብሪታንያ የኢትዮጵያ አምባሳደር ተፈሪ መለሰ በአሁኑ ጊዜ ከኤርትራ ጋር በድንበር ላይ ስለሚፈጠረው ነገር ተጠያቂ አ አይደለንም ብለዋል። የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ባጋራውና አምባሳደሩ ለቢቢሲ እንግሊዝኛ በሰጡት ማብራሪያ የኢትዮጵያ መንግስት በኤርትራ ድንበር በኩል ለሚፈጠሩ ችግሮች ተጠያቂ የማይሆነው በአሁኑ ወቅት ድንበሩን ስለማይቆጣጠር በመሆኑ እንደሆነ ነው የተናገሩት። ኤርትራ ሉዓላዊ ሀገር ነች፣ ከህወሀት ጋር ደግሞ የራሳቸው የሆነ ታሪክ አላቸው ያሉት አምባሳደር ተፈሪ እንደሚታወቀው ከኤርትራ ጋር ያለውን ዓለም አቀፍ ድንበር የሚቆጣጠረው የኢትዮጵያ ሰራዊት ሳይሆን ህወሀት ነው ብለዋል። በመሆኑ በአሁኑ ጊዜ ከኤርትራ ጋር በድንበር ላይ ለሚፈጠሩ ክስተቶች የኢትዮጵያ መንግስት ተጠያቂ እንዳልሆነ ነው ያብራሩት። ይሁን እንጂ የኤርትራ ጦር ወደ ጦርነቱ መመለሱን የገለጸችው ዩናይትድ ስቴትስ ይህን ጨምሮ ህወሀት ከክልሉ ውጭ የሚፈጽመውን ጥቃት እንዲሁም የኢትዮጵያ መንግስት በትግራይ ክልል የሚፈጽመውን የአየር ጥቃት ማውገዟ ይታወቃል። በሌላ ተያያዥ ዜና ዳግም በተቀሰቀሰው የሰሜን ኢትዮጵያ ጦርነት ጉዳይ ለመወያየት የተባበሩት መንግስታት የጸጥታው ምክር ቤት ዛሬ ስብሰባ እንዲቀመጥ በአይርላንድ፣ አልባንያ፣ ፈረንሳይ ኖርዌይ ብሪታንያና ዩናይትድ ስቴትስ ጥያቄ ቀርቦ እንደነበር የዲፕሎማቲክ ምንጮች ተናግረዋል። ይሁንና ስብሰባው በዝግ ወይስ በግልጽ ይካሄድ በሚለው ሀሳብ ላይ አለመግባባቶች እንዳሉና የምክር ቤቱ ተለዋጭ አባል በሆኑ ሶስት የአፍሪካ ሀገራት አንዳንድ ተቃውሞዎች እንዳሉ የገለጹት የዲፕሎማቲክ ምንጮች ስብሰባው ለሚቀጥለው ሳምንት መዛወሩን ጠቁመዋል። ነገር ግን ስብሰባው ስለ መጠራቱም ይሁን ስለ መራዘሙ ከተባበሩት መንግስታት እስካሁን በይፋ የተሰጠ ማረጋገጫ የለም። ነሐሴ 18 ዳግም የተቀሰቀሰው ጦርነት አሁንም ድረስ የቀጠለ ሲሆን ነገር ግን ጦርነቱ ምን ደረጃ ላይ እንደሚገኝ ከኢትዮጵያ መንግስትም ይሁን ከህወሀት በዝርዝር የተገለጸ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ለዘገባው አመሰግናለሁ። አድማጮች፣ በሌላ ዜና የኤርትራ ሰራዊት አዲግራት ከተማን ትላንት በጳጉሜ 2 2014 ዓ ም በከባድ መሳሪያ ድብድቦ ሶስት ህጻናት የሚገኙባቸው አምስት ሰዎች ሲገደሉ አስራ አራት ደግሞ የተለያየ ጉዳት እንደደረሰባቸው የአዲግራት ጠቅላላ ሆስፒታል ስራ አስኪያጅ አበራሽ ፍስሐ እንደነገሩት፣ ሪፖርተራችን አለም ፍስሐ ከስፍራው ዘግቧል። አለም አዲግራት ሄዶ በድብደባው ጉዳት እንደደረሰባቸው የገለጹና ሆስፒታል የተኙ ሰዎችንና የሆስፒታሉን ሰራተኞችም አነጋግሯል። ሙሉ ዘገባው ተጠናቆ እንደደረሰን እናቀርባለን። በሌላ ዘገባ ስናልፍ ወደ ኦሮሚያ ክልል ነው የሚወስደን። ባለፈው አመት ብቻ በኦሮሚያ ክልል ከአንድ መቶ በላይ የተጣሉ ህጻናት ታድገዋል። ባለፈው አመት ተወልደው የተጣሉት ከመቶ በላይ ሕፃናት ማንሳቱን የክልሉ ሴቶችና ህጻናት ቢሮ ነው ያመለከተው። አቶ ብርሃኑ ዴክሲሳ በኦሮሚያ ሴቶችና ህጻናት ቢሮ የሕፃናት መብት አያያዝ ዲሬክተር ናቸው። ክስተቱ በብዛት የሚስተዋለው የኢንዱስትሪ እንቅስቃሴ በሚበራከትባቸው የክልሉ ከተሞች መሆኑን እንዲሁም ይህ ሁኔታ ህጻናቱ የወደፊት እጣ ፈንታቸው የተሻለ እንዲሆን በሀገር ውስጥ ለጉድፈቻ እየተሰጡ መሆናቸውን ተናግረዋል። በአዳማ ከተማም ህጻናትን ወልዶ የመጣል ሂደት በዚህ ክረምት መጨመሩን የከተማው ሴቶችና ህጻናት ጽህፈት ቤት ገልጿል። ገልሞዳዊት በጉዳዩ ላይ ተጨማሪ ዝርዝር ይዟልገነት ገነት ንጉሴ በአዳማ ከተማ የሚገኝ ቤቴል የህጻናት ቤት ወይንም ቤተል ቺልድረንስ ሆም አሶሲዬሽን የተባለ ድርጅት መስራችና ስራ አስኪያጅ ነች። ከ15 ዓመታት በፊት የተቋቋመው ይህ ድርጅት ተወልዶ የሚጣሉ ህጻናትን ከመንግስት ተረክቦ ተንከባክበው ለጉድፈቻ ከሚሰጡ በአዳማ ከተማ ከሚገኙ አራት ድርጅቶች አንዱ ነው። እዚህ ማዕከል ውስጥ እያሳደግናቸው ያሉ ወደ አርባ የሚጠጉ ህጻናትን ነው፣ በልዩ ፍላጎት ማዕከል ያሉትን ሳይጨምር። ይህ ህጻናት ዕድሜ ከዜሮ እስከ 14 ዓመት ነው። ማዕከላችን ሶስት ክፍሎች አሉት። አንደኛው የጨቅላ ህጻናት ማቆያ ነው። ሁለተኛው ደግሞ አንድ አመት እስኪ ያልፋቸው የሚቆዩበት ሲሆን፣ ሶስተኛው ደግሞ ትምህርት የጀመሩ የሚኖሩበት ነው። በመልካም ጤንነት ላይ ያሉ ህጻናት የሀገር ውስጥ ጉዲፈቻ ያገኛሉ፣ እኛም እንሰጣቸዋለን። ነገር ግን በጤና ችግር ምክንያት ካላገኙ እኛው ነን የምናሳድጋቸው። ይህ ቤት ቤታቸው ሆኖ አብረን አንድ ላይ እንኖራለን እዚሁ ወይዘሮ ገነት አሁን በማይከሉ ካሉት የተወሰኑት አሁንም ለጉድፈቻ ሊሰጡ መሆናቸውንም ይገልጻሉ። ጣም ገረና ኑ ወደ አርባ የሚጠጉ ህጻናት ናቸው ያሉን። ከነሱ ሶስት የሚሆኑት ለጉዲፈቻ ሊሰጡ ነው። የተቀሩት አላገኙም። የተቀሩት የጤና ችግር ያለባቸው ናቸው። በተለይ የኦቲዝም ችግር ያለባቸው ሌላው ደግሞ የአካል ጉዳት ያሉባቸው ልጆች አሉ። የተለያዩ ልጆች ናቸው ያሉን። ሁላቸውም ከተጣሉበት ነው ያነሳ ናቸው። በአዳማ ከተማ በተለይ በዚህ ክረምት ወቅት ተወልደው የሚጣሉ ህጻናት ቁጥር መጨመሩንም የአዳማ ከተማ ሴቶችና ህጻናት ጉዳይ ጽህፈት ቤት ገልጸዋል። አቶ በዳኔ ከድር የጽህፈት ቤቱ የህፃናት መብት አያያዝ ባለሙያ ነው ያከረከሰው። ለምሳሌ ይህን ወር ብንወስድ ከተወለዱ በኋላ የተጣሉ ስምንት ህጻናት አንስተናል። እነርሱንም ከሆስፒታል ደብዳቤ እንደደረሰን ወደ ጊዜያዊ ማቆያ እንዲገቡ አድርገናል። አንዳንዴ ክስተቱ ይቀንሳል፣ ሌላ ጊዜ ደግሞ እንዲሁ እንደ አሁኑ ይጨምራል። ለምን እንደሆነ አላውቅም። ምናልባትም በኑሮ ውድነት እንደሆነም አላውቅም። ግን በአሁኑ ጊዜ በአዳማ ከተማ ክስተቱ በጣም ጨምሯል። አቶ በዳኔ ከአጎራባች ከተሞች ወደ አዳማ መጥተው ወልደው ጥለው የሚሄዱበት ሁኔታም ስላለ አሃዙ ከተማዋን ብቻ የሚወክል አይደለም ብለዋል። የኦሮሚያ ሴቶችና ህጻናት ቢሮም ክስተቱ አሁን እየቀነሰ ያለ ቢሆንም አሁንም በዘንድሮ ዓመት ብቻ ተወልደው የተጣሉ 112 ህጻናት መታደጉን አቶ ብራኑ ደክስሳ በኦሮሚያ ሴቶችና ህጻናት ቢሮ የህጻናት መብት አያያዝ ዲሬክተር ለቪኦኤ ተናግረዋል። Naannoo Oromiyaa keessaati naannoo daa'imman baay'inaan itti gataman naannoo industiraal eeriyaa jedhaman ከኦሮሚያ ክልል ብዙ ሕጻናት የሚጣሉት ኢንዱስትሪዎች በሚበዙባቸው አካባቢዎች ነው። ማለትም በጉልበት ስራ የሚተዳደሩ ሰዎች በሚበዙባቸው ቦታዎች ማለት ነው። እነዚህም ሰበታ፣ ሱሉልታ፣ አዳማ፣ ጅማ፣ ሻሸመኔና የመሳሰሉት ናቸው። ከገጠር መጥተው በኑሮ ውድነት ምክንያት አብረው አንድ ላይ መኖር ይጀምራሉ። ከዚያ ልጅ ይመጣል። ማሳደግ ሲያቅታቸው እንዲሁ አውጥተው ይጥላሉ ማለት ነው። አቶ ብርሃኑ ወልዶ መጣል ወንጀል መሆኑን ጠቁመው፣ በዚህ ድርጊት በቁጥጥር የዋሉ ሴቶች በተለያዩ የኦሮሚያ ክልል ዞኖች ለፍርድ መቅረባቸውንም ተናግረዋል። አንድ ሕፃን ተጥሎ ሲገኝ መከተል የሚኖረውን አካሄድ አቶ በዳኔ ከድር የጽህፈት ቤቱ የህፃናት መብተያያዝ ባለሙያ እንዲህ ያብራራሉ። ዳይማ ካና ተጥሎ የሚገኝን ህፃን የሚያነሳው ፖሊስ ነው። ከዚያ ወዲያው ወደ ሆስፒታል ይወስዳል። በመቀጠልም ህፃኑ ተገቢውን ህክምና እንዲያገኝ ይሆናል። ከዚያም የህፃኑን ጤና የሚገልጽ ደብዳቤ ለኛ ይጻፋል። ከዚህ በኋላ በዚህ ከተማ ብቻ ወደ አራት የሚሆኑ የተጣሉ ህፃናትን የመቀበል ስራ ላይ የተሰማሩ ድርጅቶች አሉ። ጽህፈት ቤታችን ለነሱ እነዚህን ተጥለው የተገኙትን ህፃናት ያስተላልፋል። ኢትዮጵያ በ2018 ዓ ምረት ነበረ ለውጭ ሀገር የሚሰጥ ጉድፈቻን የከለከለችው። ከዚህ በኋላ በተለይ በኦሮሚያ ክልል የሚጣሉ ህጻናት ቁጥር መቀነሱን አቶ ብርሃኑ ደክሲሳ በኦሮሚያ ሴቶችና ህጻናት ቢሮ የህጻናት መብት ያያዙ ዲሬክተር ተናግረዋል። በአንጻሩ የአገር ውስጥ ጉድፈቻ ማደጉን ጠቁመው ባለፈው አመት ብቻ በኦሮሚያ ክልል ከአራት መቶ በላይ ህጻናት ለጉድፈቻ ተሰጥተዋል ብለዋል። በፍርድ ቤት ከተረጋገጠ በኋላ አባ ገዳዎችን የሀገር ሽማግሌዎችንና ሌሎች እንግዶችን ጋብዘን ነው ልጆቻችንን ለጉዲፈቻ የምንሰጠው። የፍርድ ቤት ሂደቱን ስለጨረሰ ብቻ ልጆቻችንን አንሰጥም። የምርቃት ስነስርዓት ተደርጎ ማምጣት የሚጠበቅባቸውንም አምጥተው ነው ልጁን የሚወስዱት። ስለዚህ አሁን ሰዎች ጉዲፈቻን በጣም በመጠቀም ላይ ናቸው። የቤተል ቺልድረንስ ሆም አሶሲሽን መስራች ወይዘሮ ገነት ጉዲፈቻ የሚወስዱ ቤተሰቦች በህግ የተቀመጠን መስፈርት ማሟላት እንዳሉባቸው ገልጸው ልጆችን ለጉድፈቻ ከመስጠት በፊትና በኋላም በሴቶችና ህጻናት ቢሮ እንዲሁም ህጻኑን ለጉድፈቻ በሰጠ ድርጅት ክትትል እንደሚደረግም ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ። አመሰግናለሁ ገልሞ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው የዕለተ ሐሙስ ምሽት ዝግጅታችን እስከ አራት ሰዓት ይቀጥላል የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከ ከሰላሳ አምስት መሆኑን ያመለክታል ወደ ቀዳሚው ቅንብር ነው የምናልፈው ሳምንታዊው ሳይንስና ህይወት ተፈጥሮና አካባቢ በናሳ ጎድዳርድ የህዋ በረራ ማዕከል የጥናትና ምርምር የምህንድስና ባለሙያው ትውልድ ኢትዮጵያዊው ዶክተር ብርሃኑ ቡልቻ በጨረቃ ላይ ውሃን መፈለግና ስፍራውን ማመልከት የሚችል መሳሪያ መስራታቸውን ናሳ ካሳወቀ ወዲህ ጉዳዩ የብዙዎችን ትኩረት ስቦ ሰንብቷል። በዚህ ጉዳይ ላይ ባልደረባችን የኦሮምኛ ዝግጅት ክፍል ባልደረባችን በፈቃዱ ወረዳ መሬት ላይ በሚደረግ ምርምር እንዴት መሳሪያው ጨረቃ ላይ ውሃ መፈለግ እንደቻለ መናገር ይቻላል። ከመሳሪያው በጣም ጥቃቅን ወይም አነስተኛ መሆን አንጻር እንዴት ሙሉን የጨረቃ ስፋትስ መሸፈን ይቻላል? የሚሉና ሌሎችም ጥያቄዎችን በማንሳት ከዶክተር ብርሃኑ ጋር ተወያይቷል። ከአፖሎ ተልዕኮ ወዲህ ከ ሐምሳ ዓመታት በኋላ ሰው ናሳ ወደ ጨረቃ ለመላክ ዝግጅት እያደረገ መሆኑንና እርሳቸው የሰሩትን መሳሪያ ከሶስት ዓመታት በኋላ ወደ ጨረቃ እንደሚላክ ዶክተር ብርሃኑ ተናግረዋል። እነሆ ዝግጅቱን። ውሃን ለመፈለግ የተለያዩ መንገዶች አሉ። እኔ አሁን ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከመሰራው ነገር አንዱ በዩናይትድ ስቴትስ የህዋ ምርምር እንቅስቃሴ ውስጥ በጨረቃ ላይ የሚደረገው ምርምር አንዱና አይነተኛው ነው። ከዚህ የጨረቃ ምርምር ጋር በተያያዘ በቅርቡ ይፋ የሆነው የናሳ መረጃ የአንድ ኢትዮጵያዊ ግኝትን ይፋ አድርጓል። ይህ በትውልድ ኢትዮጵያዊ ዶክተር ብርሃኑ ቡልቻ የተሰራው መሳሪያ ሄትሮዳይም ስፔክትሮሜትር የተሰኘው የብዙሀን መገናኛ መነጋገሪያ ሆኖ ሰንብቷል። በዚህ ጉዳይ ላይ ዶክተር ብርሃኑን አነጋግረናል። ዶክተር ብርሃኑ ተወልደው ያደጉት በአዲስ አበባ ሲሆን የመጀመሪያ ደረጃ ትምህርታቸውን በመካነ ኢየሱስ ትምህርት ቤት፣ ሁለተኛ ደረጃ ትምህርታቸውን ደግሞ በዳግማዊ ምኒልክ ሁለተኛ ደረጃ አጠናቀዋል። የመጀመሪያና ሁለተኛ ዲግሪያቸውን እንዲሁም የዶክቶሬት ዲግሪያቸውን የሰሩት እዚህ ዩናይትድ ስቴትስ ውስጥ ነው፣ በፊዚክስ ሳይንስ በተለይም በህዋ ምርምር ዘርፍ። ይህን በአንደኛ ደረጃ ትምህርት ቤት እያሉ በውስጣቸው ያደረውን ስለ ህዋ የማወቅ ህልምን እውን ማድረግ ወደ ቻሉበት ወደ ዩናይትድ ስቴትስ የህዋ ምርምር ማዕከል ወይም ናሳ የገቡት ከስድስት ዓመት በፊት ነው። በአሁኑ ወቅት በጎዳርድ የህዋ በረራ ማዕከል የጥናትና የምርምር ኢንጂነር ናቸው። ከዛሬ 50 ዓመት በፊት ወደ ጨረቃ ጉዞ ከተደረገ ወዲህ በዘመነ አፖሎ ማለት ነው፣ ተመልሶ አልተኬደም። በቅርቡ ግን ጉዞ ሊደረግ ነው። የጉዞው ዓላማ በሚቀጥሉት አስርና አስራ አምስት ዓመታት ውስጥ ጨረቃ ላይ ሰውን አስፍሮ እዛ ቤት መስርቶ የህዋ ቱሪዝምን ፈጥሮ ሰዎች ከመሬት ሄደው እንዲጎበኙ ለማስቻል እየተሰራ ነው። ይህን የጨረቃ ጉዞ ምቹ ከሚያደርጉት አይነተኛ ነገሮች አንዱ ደግሞ የውሃ መኖር ነው። በጨረቃ ላይ ውሃ መኖሩን መፈለግ የሚቻለው እንዴት ነው? ዶክተር ብርሃኑ መልስ አላቸው። ውሃን ለመፈለግ የተለያዩ መንገዶች አሉ። እኔ አሁን ቅርብ ጊዜ በናሳ ዋና ገጽ ላይ ወጥቶ ያያችሁት ከምሰራው ነገር አንዱ ይህን ውሃን ፈልጎ የሚያገኝ በጣም ውሃ ስለፍ በጣም የተለያየ ፎርም ሊሆን ይችላል። አንተ በተቀመጥክበት ስቱዲዮ ውስጥ በጣም ጥቃቅን በአይን የማይታዩ የውሃ ሞለኪሎች አሉ። እነሱን ላ የሚያይ መሳሪያ ነው። እንዲሁም ውሃ ካለ ውሃው ከየት መጣ የሚባለውን ጥያቄ መመለስ እንፈልጋለን። የእኛ ሶላር ሲስተም ሲፈጠር አብሮ የተመጣ ነው ወይንስ፣ በተለየ መንገድ ኮሜቶች የሚባሉ ወይንም ደግሞ ተወርዋሪ በረዶ ያዘሉ ነገሮች ውሃን ወደ ጨረቃ ላይ ያመተውት ነው ወይ? ውሃ እስካለ በምን ያህል መጠን አለ? መጠኑን ካወቅነው ለሰው አገልግሎት ይውላል ወይ የሚሉትን ጥያቄዎች ለመመለስ ውሃን መፈለጉ ይቀድማል። እና የሚቀጥሉትን አሁን ያልኩን ጥያቄዎች ለመመለስ በጣም ትልቅ መንገድ ነው። እኔ የሰራኋቸው ነገሮች ከዚህ ጋር እነዚህን ጥያቄዎች ለመመለስ በጣም ወሳኝ የሆነውን ውሃ ማግኘት የሚያስችል መሳሪያ ነው ማለት ነው። በሳይዙ በጣም ያነሰ አሁን ካሉት የተሻለ ይሰራል ተብለው የሚታመን በመሆኑን አንተ እንዲሁም ሌሎቹ የሰሙበት ምክንያት ይሄ ነው። የጨረቃ ጉዞ ለሃምሳ ዓመታት ቢዘገይም ምርምሩ ግን አልተቋረጠም። ምርምሩ እየተካሄደ ያለው ምድር ላይ ነው። በምድር ላይ ሆኖ ጨረቃ ላይ ውሃ መኖሩን ለማወቅ መሳሪያውንም ለመፈተን የሚቻለው እንዴት ነው? በጣም ጥሩ ጥያቄ ነው። ከመሬት ሆነን ግራውንድ ቴሌስኮፕ የሚባሉ መሳሪያዎች አሉ። ከመሬት ሆነን ዲሾችን በመጠቀም ጨረቃን በማየት ጨረቃ ውስጥ ምን አለ የሚል ጥናት ማድረግ እንችላለን። ችግሩ ምንድን ነው? በእኛና በጨረቃ መካከል ብዙ የውሃ ሞለኪሎች አሉ ወይም የውሃ ንጥረ ነገሮች አሉ እና በዛ ምክንያት ከዚህ ሆነን እዛ ማየት ይከብዳል። ስለዚህ እዛ መሄድ አለብን። ውሃ እዛ እንዳለ እንደሌለ ለማወቅ መሳሪያዎቹ እንዴት ነው የሚያውቁት ላልከኝ ጥያቄ እኛ ጨረቃን ኤንቫይረንመንት ሚሚክ የሚያደርግ ወይንም ደግሞ አስመስሎ የሚሰራ ላብራቶሪ አለን። በዛ ላብራቶሪ ውስጥ የጨረቃን ኤንቫይሮንመንት ሚሚክ አድርገን ጨረቃ ያላትን ከባቢ አየር ሰርተን ጥናቶቹን በትክክል እናጠናለን። እና ከናሳ ዋናው ከሚያደርጋቸው ነገሮች አንዱ ከመላኩ በፊት ለጨረቃ ያለውን ነገር እዚሁ ምድር ላይ አጥንተን ስንልከው፣ ያንን ግብአት ኦልሬዲ ይዞ ነው የሚሄደው። በዛ መሰረት ዴታ ሲልክልን በጣም በፉል ኮንፊደንስ ከመቶ ፐርሰንት እርግጠኛ ሆነ ነው። ያን ጨረቃ ትልቅ ናት። ጥናቶች እንደሚሉት ከመሀል እምብርቷ ተነስቶ እስከ ጫፍ ያለው ርቀት ወይም ራዲየስ አንድ ሺ ሰባ ዘጠኝ ነጥብ ስድስት ማይል ነው፣ አንድ ሺ ሰባት መቶ ሰላሳ ሰባት ነጥብ አራት አራት ኪሎ ሜትር ገደማ ነው። ዶክተር ብርሃኑ የሰሯት መሳሪያ ደግሞ ትንሽዬ ናት። አንድ ቦታ ላይ ተቀምጣ ነው ያንን ሁሉ የጨረቃ ስፋት የምትሸፍነው እና መረጃን የምትሰበስበው ወይስ ሌላ ተሸክሟት ጨረቃ ላይ የሚዞር መሳሪያ አለ? በጣም ይሄም ጥሩ ጥያቄ ነው። አዎ የተለያየ ዲፕሎይመንት መካኒዝም አለ። እንዴት እንደሚላክ የተለያየ መንገዶች አሉት። አንደኛው ለምሳሌ አስትሮኖቶቹ ሲሄዱ ይዘውት ሊሄዱ ይችላሉ። የተለያየ የጨረቃ ቦታዎች ላይ ሊወሰድ ይችላል። አሁን ለምሳሌ ባሉን ጥናቶች ውሃ ሊኖሩበት ይችላሉ ተብሎ የሚገመቱ ቦታዎች የፖላር ወይንም ደግሞ የጨረቃ እላኛው እና ታችኛው ክፍል ላይ ነው እና ወይንም ደግሞ አንዳንዴ ለረጅም ጊዜ ምንም የፀሐይ ብርሃን ያላገኙ ቦታዎች ፐርማነንት ሻዶ ድሪጅ እንላቸዋለን በተከልለው ያሉ ቦታዎች ላይ ከእነሱ ጀርባ የበረዶ ክምችት ይኖራል ተብሎ ግምት አለ። እነዚህ መሳሪያዎች ስንልክ እዛ እነዛንን ቦታዎች ነው የምንልከው። ግምት ያለበት ውሃ ሊኖር ይችላል ተብሎ የሚታሰብበት ቦታዎች ናቸው የሚላኩት። ከዛ ጋር በተያያዘ ያንን በውሃ የታየውን ግምት ወይንም ደግሞ ቅድም እንዳልኩ እርጥበት አለ ወይም ውሃ የመሳሰሉ ነገሮች አሉ ተብሎ የሚታሰብበት ቦታ ላይ የተላከ ይላክና ያንን የታሰበውን ነገር ባለቤት ያደረግልናል ማለት ነው። መቼ ነው የሚሄደው? ይ አሁን እንግዲህ ናሳ ትልቅ ባጀት ሰጥቶናል ይህንን ስራ ለመቀጠል የሚቀጥሉት ሁለት ዓመት ላይ ወደ ጨረቃ የሚሄድበት አሁን ባለው ስኬጁል ዲሌ ሊሆን ይችላል። ግን አሁን ባለው ስኬጁል በሀያ ሀያ አምስት እንደ ኢሮፓውያን አቆጣጠር በቶኒ ቶኒ ፋይቭ ጀምሮ ከዛ በኋላ ኢንስትሪመንቶችን ወደ ጨረቃ እንዲሁም ደግሞ አስቶኖቶችን ሰዎችን ወደ ጨረቃ የማውረድ ትልቅ ስራ መንገድ ላይ ነው ያለው አሁን። አሁን ባለው የናሳ እቅድ መሰረት ከ2025 እስከ 2028 ባለው ጊዜ ውስጥ ሰውና መሳሪያ ወደ ጨረቃ ይላካሉ። የነ ዶክተር ብርሃኑ መሳሪያም ወደ ጨረቃ ሄዳ ስራዋን የምትጀምረው ከሶስት ዓመት በኋላ ነው። ያቺ ትንሽዬ መሳሪያ ምን ትፈጥር ይሆን? ደርሰን ለማየት ያብቃን። ዶክተር ብርሃኑ ሙልቻን እናመሰግናለን። የኦሮምኛ ክፍል ባልደረባችንን በፈቃዱ ሞረዳን ለግሩም ዝግጅቱ እንዲሁም እንግዳውን ዶክተር ብርሃኑ ቡልቻን እናመሰግናል ለጊዜያቸው። አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በተከታዩ ቅንብር ደግሞ ወደ ድሬዳዋ እንሻገር። ቀናት ለቀሩት የኢትዮጵያ አዲስ ዓመት ያላቸውን ተስፋና ምኞት እንዲሁም በመገባደድ ላይ ያለውን 2014ን መለስ ብለው ያዩ የድሬዳዋ ነዋሪዎችን አነጋግሮ አዲስ ቸኮል ተከታዩን አድርሶናል። ሀጂ አብዱላህ መሀመድ ዩኒስ በድሬዳዋ የታወቁ የአገር ሽማግሌ ናቸው። 2014ን ሲያስታውሱ ወደ ጦርነት የገባንበት ሁኔታ ነው ከምንም በላይ እንደሚከነክናቸው የሚናገሩት በዘመኑ ብዙ ነገር በጠረጴዛ ዙሪያ ተቀምጠን የምንፈታው ነገር እያለ ወደ ጦርነት መግባት አልነበረብን። ይሄ አርቆ አለማሰብ ነው እንደኔ ያሳያት። ስለዚህ ሁሉም እንደ ማገዶ አድርጎ ወጣትን ለሌላ የምንጠቀምበትን ልጆችን ማገዶ ማድረጋችን ተገቢ አይደለም። እንደ አስተያየት ወጣት አብዱራህማን አብዱላይ 2014 ሲያስታውስ ቀድሞ የሚታወሰው በሀገሪቱ የተከሰተው ጦርነትና የሶማሌ ክልል ድርቅ እንደሆነ ነው የሚናገረው። ትልቅ ችግር ያለብኝ እኔ በአፋርና በሶማሌ ብሄር ላይ የተነሳው ችግር ብዙ አለ። ብዙ ሶማሌዎች የተጎዱት ብዙ ድርቅም ስቃይ መናገር እኔ በአንደበቴ መናገር ማልችለው ብዙ እንትን ስላለ፣ ከዚህ ባሻገር እሱ ተመርቆ ስራን ለማግኘቱም እንዲሁ እንደ ችግር ይጠቅሰዋል። ሁላችንም የስራ ችግር እጦት አለብን። እኛ እኔ ተመርቂያለሁ፣ ሁሉም ነገር ይዣለሁ። እኔ አይደለሁም እኔ እንደ እኔ ያሉት ወጣቶች ብዙ ከኔ የበለጡት ስራ ከኔ በፊትም የተመረቁት ዲግሪም ማስተርን ይዞ ያለ ስራ የተቀመጡት ወጣቶች አሉ። በሌላ በኩል እሱ በሚኖርበት የድሬዳዋ ከተማ ያለው የመንግስት አስተዳደር ተስፋ ሰጪ እንቅስቃሴ እያደረገ እንደሆነ እንደሚሰማው ነው ወጣት አብዱራማን የሚናገረው። ከዩኒቨርሲቲ ተመርቃ ስራ እየፈለገች እንደሆነች የምትናገረው ወጣት ግስት ዳኘም የአብዱራማንን ሀሳብ ትጋራለች። ነገር ግን የኑሮ ወድነቱና ጦርነቱ ከ2014 ጋር አያይዛ የምታስታውሳቸው ጉዳዮች ናቸው። 2014 ምንም ትዝም አይል ነገር የለም ያው ከመጀመሪያ ብንጀምር ጦርነቱ አለ። መጀመሪያ ላይ በጣም ከባድ ሁኔታ ነበረ። ያው የድሬዳዋ ከተማ ነዋሪ እንደመሆን የመጠን መጀመሪያ አካባቢ እዚህም ረብሻዎች ነበሩ። በጣም ብዙ ነገሮችን አሳልፈናል። ሰፈርም መንደርም እየለየ ማለት ነው። በመሀል ግን ከሌሎች ቦታዎች በተሻለ በጣም ሰላም ነበርን። አሁንም ድጋሚ አገርሽቷል። ያው ጦርነቱ እዚህ ግን ከሌላ አንጻር ማለትም ከምናየው አንጻር ከወሎ ከየትኛውም ሰፈር አንጻር አገር አንጻር በጣም ደህና ነን። ያው ድሬዳዋ ላይ ሰላም ነው በሚባል ደረጃ ነው። ከኑሮ ውድነቱ ብናይ ኑሮ ውድነቱ በጣም ከባድ ነው። ያው እንደምታየው የተሰለፍነው እምትዝቋር ለመግዛት ነው፣ የሁሉ እንትን ነው። ምክንያቱም ከሰፈር በጣም በተሻለ ሁኔታ ነው እዚህ እያገኘን ያለ ነው። ለዛ ነው እዚህ የተሰለፍነው እና ከተለያዩ ከነዳጅ ብትል ያው ተጠቃሚዎች ነን። ብዙዎቻችን ትራንስፖርት ተጠቃሚዎች ነን። ትራንስፖርት ደግሞ በነዳጅ ነው የሚሰራው እና ያን ያን ከባድ ከመሆኑ የተነሳ አሁን ባጃጅ ለመሳፈር ከፈልግ በጣም ኮንትራት ካልሆነ አይቻልም። ያ ደግሞ ከኑሮ ነገሩ ብታይ ከምታገኘው ብር ጋር ፌር አይደለም እና ይሄን ይህን ነገር ስናይ በጣም ከባድ ሁኔታ ውስጥ ነው የገባ ነው። ይሄን በተመለከተ በጣም ከብዶናል። እውነት ለመናገር 2014 ከባድ ከሚባሉት ጊዜያት አንዱ ይሄ ነው። ትግስት 2014 ላይ በበጎ የምታስታወሳቸው ጉዳዮች መኖራቸውንም እንዲሁ ትናገራለች። ሁል ስታየው ደና ነገሩ የምትላቸው ነገሮች ያው ኑሮ ሲሻሻል ማለት ብዙ ነገሮች ሲሻሻሉ መጀመሪያ የመበላሸት ያጋጥማልና ድሬዷ ብዙ ለውጥ የታየባት ጊዜ ነው። 2014 ከሌላው የተሻለ ማለት በመንገድ ስራ የሆነ በፋብሪካም በተለያዩ ስራዎችም ለውጥ እያየንበት ያለው ነው እና ያው ለውጥ መጀመሪያ መሆኑ ጥሩ ነገር ነው። ያ 2014 እዚ ከሚሉኝ አንጻር ያው በግሌ ደግሞ 2014 ያገባውበት ዓመት ስለሆነ እውነት ለመናገር በጣም ደስተኛ ለኝ። አብዲያሌ የተባሉ የለጋሪ ሰፈር ነዋሪም የአገባደር ነው ዓመት በብሄርና በሃይማኖት መከፋፈላችን ጎልቶ የታየበት እንደሆነ ነው የሚናገሩት ሁለት ሴ አር ስርዓት ስንገባ በጣም አዎ በጣም ሽግግር አለበት እና ያለበት ደግሞ መንግስት በኢትዮጵያ ውስጥ ነው እና ዘርዘር ተከፋፈሉ። አንድነት የዱሮን አጣን አንድ ደግሞ እስከ የተመለስን በሁለት መቶ አስራ አምስት ስንገባ በጣም የደነቀ ነው። ፍርሃት አለው እና ሁሉም በዘርዘር በሀይማኖት ምስልም እና ክርስቲያን ውስጥ ገባ። ይሄ ደግሞ በጣም እንትን ነው። ሰው ደግሞ ስንትና ስንት እየሞተ ነው። ይሄ ሁሉ ደግሞ ለእኛ ጥሩ አይደለም። ለኢትዮጵያ ኢትዮጵያ ታሪክ ያላት አገር ነች። በጣም ሁሉ ነገር ዓለም ሁሉ የማውቃት ነው እያለቀስ ነው እና ሳዑዲ እንኳን እያለቀሱ ነው እዝገር እየለመኑ ለኢትዮጵያ እና አንድነት የድሮ ጠፋ። ምነው ነው ኢትዮጵያ አማራ ማለት ትግሬ ማለት ኦሮሞ ባለሰው ማለት ይሄ ሁሉ እኮ አንድ ነን። አንድ ፈጣሪ ነው እንትን የመጣን ዓለም ላይ እና ነገ ደግሞ አፈር ይጠብቀናል። ለምን እናሸግራለን ምግሳችንን፣ ለምን እኛ እንጨነቃለን? የኑሮ ውድነቱም የብዙዎችን በር እንዳንኳኳ ነው አቶ አብደዋል። የሚሰማቸው ሁሉ ነገር ውድ እንደሆነ እያየን ነው። አንድ ተማንቲም አስር ብር ገባ፣ ሩዙ የለም ይላሉ። አሁን ደግሞ በመንግስት ሆና የአገኘ ነው ዜትና ሩዝ ምናምን። ሁሉም ሰው ከጠዋት ተምሎ ከሰዓት እስከ ማታ እየተጨነቁ ነው። እናትና አባት ሁሉም አስተያየት ሰጪዎቻችን 2015 በሀገሪቱ ሰላም እንዲሰፍን ያላቸው ምኞሎች ነው የሚገልጹት። ከድሮም ጀምሮም ጎበዞች ነን። ይመስገነው አላህም ከእኛ ጋር ነው ያለው። ስለዚህ አብሮ መከፋፈልን መተው አለብን። አብሮ መኖር አለብን። አብሮ መተዛዘን አለብን። አህርን እንትን እንደ አንድ እናት መሆን አለብን። የብሔር ልዩነቱን እንተወው። ያለው ነገሮች በሙሉ አገራችንን ከአፍሪካ ቀርተው በሌላ ዓለም ውስጥ የሳወቀች ናት። አይተኝም እርብስ አጡ እናቶች፣ አባቶች፣ እህቶች ሁሉም ተጭግና ነው። በቃ እኔ የምንለምነው እዝጌር ብቻ እንደ ዱሮ አንድነት ይመልስና ያቆሙ ብለው ከእዝጌር ፈጣሪ ኦሮሞ ማለት አንድነን አማራ ብሆን ሁሉም ቤት ገብተን ነው ከኛ ብና ዘመን ምንግባና ምን በላው አመት ባለሻቸው እናከብራለን። የእኛን ያከበሩ ይህን ሁሉ እያለ ያን ነው አሁን ደሞ ይሁና ሶማሌ አንፋር ረብሻላ ነሽ። እኛ እዚህ ነን፣ ላኪን እነሱ ዝናብ የተዘነበ ጋራ የገቡ የተጨነቁ ህፃነች በሌሎ ለሎ አያውቁም። ለምን ሰላም የለም? ሰላም ይመለስ። መንግስት ደሞ አይዛችን የምነው በሌላ በኩል ወጣት አብዱራህማን በ2015 ዓ ም በሶማሌ ክልል የተከሰተው ድርቅና ከአፋር ክልል ጋር በተደረገ ግጭት የተከሰተው መፈናቀል መላው ኢትዮጵያዊ ትኩረት እንዲሰጠው ይፈልጋል። የሚደረግ ነገር እንዲረዱንና እኛንም ደግሞ ሁሉም ነገር ግንዛቤ ውስጥ አድርግቶ የኢትዮጵያ ህዝብ እኛንን አይቶ ለዛም የሶማሌ ህዝብ ብዙ የተጎዱት በአፋር ምክንያት ብዙ የተጎዱት መንግስት አይቶን እንዲረዳን ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ችክክሉን ለዘገባው አመሰግናለሁ። አድማጮች ቀደም ብዬ ያሰማችሁ አዲግራት በኤርትራ ኃይሎች በከባድ መሳሪያ ተደብድባለች የሚለው ዘገባ ነው። አለም ፍስሐ ከአዲግራት ያጠናቀረውና ገብረ ሚካኤል ገብረ መድን ቀጥሎ የሚያቀርብልን የኤርትራ ሰራዊት አዲግራት ከተማን ጳጉሜ ሁለት ሁለት ሺ አስራ አራት በከባድ መሳሪያ መደብደቡንና ሶስት ህጻናት የሚገኙባቸው አምስት ሰዎች ሲገደሉ አስራ አራት ደግሞ የተለያየ ጉዳት እንደደረሰባቸው የአድግራት ጠቅላላ ሆስፒታል ስራ አስኪያጅ አበራሽ ፍስሐ እንደነገሩት ሪፖርተራችን አለም ፍስሐ ዘግበዋል። አለም አድግራት ሄዶ በድብደባው ጉዳት እንደደረሰባቸው የገለጹና ሆስፒታል የተኙ ሰዎችንና የሆስፒታሉን ሰራተኞች አነጋግሯል። ከተጎጂዎቹ አንዱ የማነ ገብረ ማርያም ይባላሉ። ሰዓት ሰለስተን ገለ ማለት ሰዓት ከረፋዱ ሶስት ሰዓት አካባቢ ይሆናል ድብደባው የተፈጸመው። እርግጠኛ አይደለሁም ሰዓቱን፣ አካባቢው ሶስት ወይም ከዛ በላይ ነው የተደበደበው። በሶስተኛው ይሁን በአራተኛው ቤት አጠገብ በመውደቁ እኔ ተጎዳሁ። እዛ አካባቢ ምንም ነገር የለውም፣ ተቋም የለው፣ ምንም የለው። መንገድ ነው፣ ህዝብ ነው የነበረበት። የፈረሰ ቤት አለ፣ የሞተና የቆሰለ ሰውም አለ። እኔ እዚህ ጋር ነው የተመታሁት። ጥይቱ በዚህ በኩል ነው የገባው። ራጅ ትነሳለህ ብለውኛል። መብራት ስለሌለ ግን ጠብቅ ተብያለሁ። ጊዜያዊ መፍትሔ ሰጥተውኛል። ቁስሌን በፋሻ ጠቅልለውታል ነበር ያለው። በተባለው ድብደባ እንደተጎዱ ከተናገሩት መካከል ግርማጽየን መዝገበም ይገኛሉ። መይኔ ነይረ ንጎሆ ሰዓት ሰለስተ ወይ ክልተን ፈረቃን ይኸውን ብቻዬን የነበርኩት ከጠዋቱ ሁለት ተኩል አልያም ሶስት ሰዓት ይሆናል። ወደ ሜዳው ሳር ለማጨድ ነበር የወረድኩት። ከዛ ከባድ መሳሪያው አጠገቤ ወደቀ። ፍንጣሪው አገኘኝ። እኔም ደነገጥኩ። ወዲያውኑ የሆነ ነገር የረገጥኩ መሰለኝና ደነገጥኩ። ከዛም ራሴን ሳትኩኝ። ከተወሰኑ ደቂቃዎች በኋላ ነው የነቃሁት። ከዛ ወደ ሳሱን ቀበሌ ሄድኩኝ። ሕክምና አልነበራቸውም። ወደዚህ በአምቡላንስ አምጥተው ግን አሳከሙን። አሁን ደህና ነኝ። የተመታሁት እጄ ላይ፣ ሆዴ አካባቢና ጭንቅላቴን ነው። አንገቴ አካባቢም ተመትቻለሁ። እግሬም ላይ እንዲሁ በጨረፍታ አግኝቶኛል ነበር፣ ያሉት ዓለም ሆስፒታሉ ውስጥ ካገኛቸው የድብደባው ተጎጂዎች መሆናቸውን ከተናገሩት ውስጥ ስድስቱ ከባድ ጉዳት የደረሰባቸው ሲሆኑ ስምንቱ ደግሞ የደረሰባቸው ጉዳት ቀላል እንደነበረና ሕክምና ማግኘታቸውን ዘግበዋል። የሆስፒታሉ ስራ አስኪያጅ አበራሽ ፍስሐ ለዓለም ትናንት እንዲህ ብለውታል። ያውቱ ሁኔታ ዘጋጠመ ከባቢ ስልስ ሰዓት ናይ ንኮይ ሎማዓንቲ ሁኔታው ያጋጠመው ዛሬ ከጠዋቱ ሶስት ሰዓት ነው። በኤርትራ ከባድ ድብደባ ነው የተፈጸመው። አዲግራት ከተማ ውስጥ 04 ቀበሌና ከከተማ ወጣ ብሎ ደግሞ ሳሱን የተባለ አካባቢ ነው ድብደባ የተፈጸመው። ወደ 17 የሚሆኑ ሰዎች ተጎድተው ወደኛ መጥተዋል። ከእነሱ ውስጥ ሦስት ሕፃናት ሕይወታቸው አልፈዋል ማለት ነው። ሦስቱም ሕፃናት ሴቶች ነበሩ፣ አልፈዋል። 14ቱ ደግሞ ከባድና ቀላል ጉዳት ደርሶባቸዋል፣ በሆስፒታላችን የሕክምና ክትትል እየተደረገላቸው ይገኛሉ። እንዲህ ዓይነት ነገር ነው ያጋጠመን። ንጹሐን ሰዎች በቤታቸው ውስጥ እያሉ ነው ድብደባው የተፈጸመባቸው። አስራ አራት ቁስለኞች አሉን። ስድስቱ ከባድ ደረጃ ላይ ነው ያሉት። አሁን ካለው የአገልግሎት መዘጋትና ከበባ ጋርም እንደ ሆስፒታል በቂ መድኃኒት የለንም። ሁሉም ነገር በሌለበት ሁኔታ ነው ይህ ችግር የደረሰብን። ከነጋዴዎች ጋር በመተባበር ግን ኩታና ነጠላ ከህብረተሰቡ እያመጣን እየቀደድን በማዘጋጀት ነው ቁስላቸውን የምናሽግላቸው። ቁስል ለማጠብም እንዲሁ ውሃ በጨው አድርገን እንጠቀማለን። በከባድ ችግር ውስጥ እያለን ነው፣ አሁን ደግሞ ሌላ ችግር የገጠመን ነበር፣ ያሉት የጉዳቱ ሰለባዎች ቤተሰብ ከሆኑት አንዱ አባ አባዲ ገብረ እግዚአብሔር እንዲህ ብለውታል። እዞም ሰብ ገዛ ንዓይ ኣሕዋት እዮም። የዚህ ቤት ባለቤቶች ዘመዶቼ ናቸው። አደጋው አስከፊ ነበር፣ የሰው ልጅ ሊገምተው የማይችል በሰላማዊ ሰዎች ላይ የተፈጸመ ነው። ጠመንጃ ያልያዙ ሰርተው የሚኖሩ ሰላማዊ ሰዎች ናቸው የተጎዱት። ቤታቸው በሙሉ ፈርሶ ሶስት አራት ሰዎች የአደጋው ሰለባ ሆነዋል። አንዷ ሕይወቷ አልፏል። ሌሎቹ ደግሞ በከባድ ሁኔታ ላይ ይገኛሉ። በሆስፒታሉ ውስጥ እየታገዙ ናቸው፣ ግን ከባድ ሁኔታ ላይ ነው የሚገኙት። እኛ የአገልግሎት መዘጋቱና ከበባው ይበቃናል ብለን ባለንበት ጊዜ ያላሰብነው ውርጅብኝ ነው ያጋጠመን ነበር ያሉት ይህንን ድብደባ አስመልክቶ ከኤርትራም ይሁን ከኢትዮጵያ መንግስታት፣ ወይም ከህወሓት በይፋ የወጣ መረጃም ይሁን ምላሽ እስካሁን የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የኢትዮጵያ መንግስትና ህዝባዊ ወያኔ ሀርነት ትግራይ ህወሓት ሰብአዊ ተግባሮችን ለማከናወን እንዲቻል ባለፈው መጋቢት ውጊያ ማቆማቸው ሁከቱ ለአምስት ወራት ጋብ እንዲልና ችግር ወደ ጠናባቸው ክልሎች ህይወት አድን እርዳታ እንዲደርስ ለማድረግ ማስቻሉን ርዕሰ አንቀጹ በመግቢያው ላይ አስፍሯል። የውጊያው መቆም አስከፊውን ግጭት እስከ ወዲያኛው ወደ ማቆም ይወስዳል የሚል ተስፋን አጭሮ እንደነበር የጠቆመው ይህ ርዕስ አንቀጽ ጥሉ በትግራይና በአማራ ክልሎች ድንበር ላይ ነሐሴ አስራ ሰባት እንደገና ሲጀመር ግን ያ ተስፋ መጨለሙንና ጦርነቱን እንደገና ለመጀመሩ አንዱ ሌላኛውን እንደሚከስ ይጠቁማል። በኢትዮጵያ መንግስትና በህወት መካከል ያለው ግጭት ከጀመረ ወደ ሁለት ዓመት ገለማ እንደሆነው በማስታወስ ይቀጥልና በጌንት ዩኒቨርሲቲ ግምት ለሶስት ዓመታት በከፋ ድርቅ በተመታችውና በቂ ሰብል ባልሰበሰበችው ሀገር ውስጥ ከአምሳ ሺህ እስከ አንድ መቶ ሺህ ሰው በጦርነቱ ውስጥ መሞቱን የዓለም የምግብ ፕሮግራም እንደሚለው ደግሞ ትግራይ ውስጥ ከሚገኙት አምስት ሚሊዮን ተኩል ሰዎች ውስጥ ግማሽ የሚሆኑት እጅግ የበረታ የምግብ እጥረት ላይ መሆናቸውን ያትታል። ለኢትዮጵያ ሰብአዊ እርዳታ ከሚለግሱት ውስጥ ዩናይትድ ስቴትስ የበዛውን ግዙፍ ድጋፍ የምትሰጥ አገር መሆኗን ይህም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እርዳታ የሚያስፈልጋቸውን ሁሉንም ኢትዮጵያ ክልሎችና ሕዝብ ለማዳረስ ቁርጠኛ ነን ያሉትን እንደሚያንጸባርቅ ርዕሰ አንቀጹ ጠቁሞ ብሊንከን አክለውም ዩናይትድ ስቴትስ በመላ ሀገሪቱ ላለው የኢትዮጵያ ሕዝብ ለልማትና ለሰብአዊ እርዳታ የሚውል 1.2 ቢሊዮን ዶላር መለገሷን መጠቆማቸውን ይህም ድርቅን ለመቋቋም፣ የምግብ ዋስትናን ለማረጋገጥ፣ ለሰላም ግንባታ፣ ለጤና፣ ለትምህርትና ለቴክኖሎጂ ሽግግር እንዲሁም ለስልጠና የሚውል ነው ማለታቸውን አመልክቷል። የውጭ ጉዳይ ሚኒስትር ብሊንከን የጦርነቱን ማገርሸት በመግለጫቸው ማውገዛቸውን ርዕስ አንቀጹ አስታውቋል። በቅርቡ በጦር ግንባር የተፈጸመው ትንኮሳ፣ የቀረርቶና የፉከራ ንግግሮች እና የተኩሱ በዘላቂነት አለመቆም ለሁሉም ኢትዮጵያውያን የጋራ ደህንነትና ብልጽግናን ወደ ማስገኘት ሊወስድ የሚችለውን ሁሉን አቀፍ የፖለቲካ ሂደት መጀመርን ያዘገያል። ወደ ጦርነት መመለስ ስቃይንና መከራን የሰብአዊ መብቶች ረገጣንና የምጣኔ ሀብት ድቀትን ማብዛትና ማስፋፋትን ያስከትላል ማለታቸው መሆናቸውን ገልጿል። ሚኒስትር ብሊንከን የኢትዮጵያ መንግስት ተደራዳሪ ቡድን ማቋቋሙንና ለንግግር ፈቃደኝነቱን መግለጹን አድንቀው ሁሉም ወገኖች በረድኤት አቅራቢዎች የሚካሄደውን ምግብና ነዳጅ የማዳረስን ጥረት እንዲያከብሩ፣ ሰብአዊ እርዳታን ለወታደራዊ ጉዳይ ከመዋል እንዲቆጠቡ፣ እንዲሁም መሰረታዊ አገልግሎቶች ለሚያስፈልጓቸው ሁሉ እንዲቀጥሉ እንዲያደርጉ እንደሚጠይቁም ተናግሯል። ተኩስ ያለ ቅድመ ሁኔታ በዘላቂነት እንዲቆምና በውጤቱም ግጭቱ እንዲያበቃ ለማስቻል የኢትዮጵያ መንግስትና ህወሓት ጥረቶቻቸውን እንዲያጠናክሩ የውጭ ጉዳይ ሚኒስትር ብሊንከን ጥሪ አድርገዋል ሲል ርዕሰ አንቀጹ መልእክቱን ደምድሟል። ቀደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክብራትና ክብራን አድማጮቻችን ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ለዕለተ ሐሙስ ምሽት ያዘጋጀ ነው እዚህ ላይ አበቃ። ነገ እንገናኝ። ሰላም፣ ደህና እደሩ።